ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራገውም። እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በመከላከያ ሰራዊቱ በደረሰ ጥቃት ቁጥሩ ያልታወቀ የኮንሶ ነዋሪዎች ሕይወት መጥፋቱን አንድ የህዝብ ተወካይ ገለጹ። የክልሉ መንግስት መከላከያ ሰራዊት ወደ ቦታው የገባው የእርስ በርስ ግጭትን ለማብረድ እንደሆነ ገልጾ ስድስት ሰው መሞቱን አምኗል። በቀጥታ ከአዲስ አበባ ዘገባ አለን። በኮንግረሱ የአፍሪካ የውጭ ጉዳይ ንዑስ ኮሚቴ ሊቀመንበር ክሪስ ስሚዝ ይፋ ስለሆነ የኢትዮጵያ የሰብአዊ መብት ይዞታ ረቂቅ ዘገባ ይዘናል። ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሀውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ህግ በሁለቱም ፓርቲዎች የተደገፈ ነው። ይህን እየተባባሰ የመጣ ችግር ለማስወገድ ነው ዓላማችን። በሪዮ ኦሎምፒክ የማራቶን ውድድሩን ሲፈጽም ሁለት እጆቹን አጣምሮ ከራስ በላይ ያሳየው ሯጭ ፈይሳ ሊሌሳ በዚህ ሳምንት በዋሽንግተን ዲሲና፣ የፖሊሲ እንደዚሁም የህዝብ አስተያየት ክበቦች እየሮጠ ነው። አንድ ኢትዮጵያ ሴሳ ዴማ በኢትዮጵያ ያለው ሁኔታ በጣም አሳሳቢ ሁኔታ ላይ ደርሷል። ሌሎች ዘገባዎችም ይኖሩናል። በፌስቡክ አት ቪኦኤ አማሐሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየታችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ቪኦኤ አድማጮች፣ ለእለቱ የተዘጋጀ አጫጭር ዜናዎች ዊንታ ጌዳኔ ነኝ። ዩናይትድ ስቴትስ ምክር ቤት በኢትዮጵያ ሰብአዊ መብቶች ጉዳይ ላይ ረቂቅ አቀረበ። የዩናይትድ ስቴትስ ሕግ አውጪ ምክር ቤት በኢትዮጵያ ሰብአዊ መብት አያያዝ ላይ የተነጣጠረ ረቂቅ ውሳኔ ትላንት ይፋ አደረገ። የአፍሪካ ጉዳዮች ንዑስ ኮሚቴ ቋሚ ኮሚቴ ሊቀመንበር ክሪስ ስሚት መሪነት የቀረበው ረቂቅ ህግ በኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን የኃይል እርምጃዎች እንዲያቆሙ፣ ግድያዎች በዓለም አቀፍ ገለልተኛ ወገኖች ማጣራት እንዲደረግባቸውና እንዲሁም በስር ላይ የሚገኙ የፖለቲካ መሪዎችና ጋዜጠኞች በአስቸኳይ መለቀቅ የሚጠይቅ ነው። በሪዮ ኦሎምፒክስ የማራቶን ውድድር ሲፈጸም ሁለት እጆቹን አጣምሮ ከራስ በላይ ያሳየው ሯጭ ፈይሳ ለሊሳ በዚህ ሳምንት በዋሽንግተን ዲሲ የፖሊስና የሕዝብ አስተያየት ክበቦች እየሮጠ ነው። የለሊሳ ሩጫ በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶችንና ግድያዎችን እንዲቆሙ ከዩናይትድ ስቴትስ የኮንግረስ አባላትና ከዓለም አቀፍ የመገናኛ ብዙሀን ነው። በትናንትና ሁለት ኮንግረሱ የአፍሪቃ ውጭ ጉዳይ ንኡስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ የሰብአዊ መብት ይዞታ ላይ ያሳለፉትን አዲስ ረቂቅ ውሳኔ ይፋ ሲሆንም ምስክርነት ቃሉን ሰጥቷል። የዚህ ዜና ዝርዝር በኋላ ይቀርባል። በሊቢያ የተባበሩት መንግስታት ከፍተኛ ዲፕሎማት በነዳጅ ዘይት ሀብታሙ ሀገር የኢኮኖሚ መሻል መላሸቅ ሊከሰት ይችላል ሲሉ አስጠነቀቁ። እኚህ የተባበሩት መንግስታት ድርጅት የድጋፍ ሚሽን በሊቢያ ከፍተኛ ዲፕሎማት ማርቲን ኮፕለር ለጸጥታው ምክር ቤት ትላንት ማክሰኞ በሰጡት ቃል የሀገሪቱ የነዳጅ ዘይት ምርት ዝቅ ማለቱን፣ ይህ ደግሞ አምባገነኑ የሀገሪቱ መሪ መሀመድ ጋዳፊ ከስልጣን ካስወገደው የ2011 ዓ ም አብዮት በፊት ሀገሪቱ ምታመርተው የነበረው 1 ነጥብ 4 ሚሊዮን በርሚል ነዳጅ ዘይት ወደ 200 ሺ በርሚል ዝቅ ማለቱን አስረድተዋል። ዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በ2017 ዓ ም 110 ሺህ ስደተኞች እንደምትቀበል አስታወቁ። ይህ ማለት ቀድሞ ተወጥኖ ከነበረው ቁጥር በ10 ሺ ወይም 30 በመቶ ተጨማሪ ማለት ነው። የሀገሪቱ የውጭ ጉዳይ ሚኒስተር ጆን ኬሪ ይህን ያስታወቁት ከምክር ቤት አባላትና የሀገሪቱ የእንደራሴዎች ምክር ቤት የህግ ጉዳዮች ኮሚቴ ጋር ባካሄዱት ዝግ ስብሰባ ነው። ፕሬዚደንት ባራክ ኦባማ ከሚያሚር አንድ ሱ ጋ እንደ አውሮፓውያን አቆጣጠር በ2014 ዓ.ም በራንጉን መኖሪያ ቤታቸው በተገናኙበት ወቅት ለሀገሪቱ ዲሞክራሲያዊ እድገት ድጋፋቸው ቀጣይ እንደሚሆን ቃል እንደገቡላቸው አይዘነጋም። አስቸጋሪ ሁኔታዎች ውስጥ ቢሆንም የተጀመሩት በጎ አካሄዶች እንደሚቀጥሉም ዋስትና አግኝተዋል። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ዛሬ ረቡዕ የቀድሞ አንበርማ የአሁኗ ማያንማር ዲሞክራሲ መሪ አይኮን አንሳንሱ በዋይት ሀውስ ተቀብለው አነጋግረዋል። ለሰዓቱ የተዘጋጁ ዜናዎች የእስካሁኑ ነበር። ወደ ቀጣዩ የጋቢና ቪኦኤ ፕሮግራም ላሸጋግራችሁ። የጋቢና ጉዞዋችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ከጳጉሜ 5 2008 ዓ.ም ምሽት ጀምሮ እስከ ዛሬ ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት ይፈጽሟል። በጥቃቱም ቁጥሩ ያልታወቀ ሰው ሕይወት ጠፍቷል ሲሉ በህዝብ እንደተመረጡ ከሚነገረው ኮሚቴ አባል አንዱ አቶ ገመቹ ገንፌ ለአሜሪካ ድምፅ ሬዲዮ ተናገሩ። የክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን በበኩላቸው መከላከያ ሰራዊት ወደ ቦታው የገባው የእርስ በርስ ግጭትን ለማብረድ እንደሆነ ገልጸው በዚህም የስድስት ሰው ሕይወት መጥፋቱን ገልጸዋል። ዘገባውን እያጠናቀረ የሚገኘው መለስካቸው አመሐ ከአዲስ አበባ በስልክ ዜናውን ሊያደርሰን ይገኛል። እንደምናመሸ መለስካቸው፣ እንደምናመሸ እስቲ በቅድሚያ በኮንሶ የመከላከያ ሰራዊት መግባት ለምን እንዳስፈለገ ግለጽልንና በሁለቱ ወገኖች የተሰሙትን መግለጫዎች አብራራለን። እንግዲህ ወይዘሮ ሂክማ ኸይረዲን እንደነገሩኝ ከሆነ ይሄ መከላከያ ሰራዊት ጣልቃ ገባ ነው የምንሳቸው። ይሁንና በኮንሶ ህዝብ መካከል እርስ በርሱ

በዚህ ረገድ አልነገረኝም። ነገር ግን ህይወታቸው ያለፉ ሰዎች እስከ ዛሬ ድረስ ስድስት በሌላ በኩል ግን አቶ ገመቹ ማለት ከነዚህ ሴቆ ጅን ከሚሉ መለስካቸው ድምፅህ እየተቆራረጠ ነበርና ከኮሚቴው አባል አንዱ አቶ ገመቹ ገንፌ ቀጥል። ከዛ በኋላ አቶ ገመቹ ገንፌ አቶ ገመቹ ገንፌ ስለሚ ቁጥራቸው አሁንም የሟቾች ቁጥር በጣም ብዙ ሊሆን ይችላል። እኛ በስፍራው ደርሰን ሬሳ ለማንሳት ህዝቡም ቢሆን ወይንም እኛም ለማጣራት የምንችልበት ሁኔታ የለ። በጣም ከባድና አስቸጋሪ ሁኔታ ስለተፈጠረ የደረሰውን ጉዳት ልክ የሰውን ህይወትን በተመለከተም ሆነ የንብረትን ጉዳይ የተመለከተ አጣርተን ለማወቅ አንችልም። ቢሆን እና እስከ አስራ አራት ሰው እንዲያገንዘ ይናለውት እንግዲህ በኮንሶ አካባቢ የመንግስት ሰራተኞችም ደሞዝ አለመውሰዳቸውን ለበርካታ ጊዜያት አስቀድመህም በዘገብከው እኛም ከዚህ በዘገብናቸው ዘገባዎች ተንጸባርቋል። ምንድን ነው የችግሩ መንስኤ? ወይዘሮ ሚክማ ሂክማ አይረድ እንደሚሉት ከሆነ የዚህ መንስኤ የተወሰኑ ሰዎች ማለትም እነዚህ የህዝብ ተወካይ ነን የሚሉት እሳቸው ሽፍቶች ናቸው የሚሉት፣ እነዚህ ሽፍቶች የኮንሶ ህዝብ መዋቅሩ በመንግስት ደረጃ የዞን ካልሆነ በስተቀር በምንም አይነት ልማት አይካሄድም እያሉ እየቀሰቀሱ ሌላዊ ቅርና ለህዝብ መንግስት የሚያደርሰውን የተለያዩ አገልግሎቶች እንዳያደርሱ የሚያደርጉትን የሚያቀቡት እነሱ እንደሆኑ ነው እሳቸው የሚያስረዱት። እንግዲህ በአጠቃላይ በዘገባውም የማህበረሰቡንም ወኪሎች ስናነጋግር የዞን መዋቅሩ ለኮንሶ ህዝብ እንዲሰጥ በሚል ነው ጥያቄ ያቀረቡት። አሁን ግን የተደራጁት በደቡብ ክልሎች ክልላዊ መስተዳድር በሌላ ዞን ውስጥ ነው ያሉት ማለት ነው። ስለዚህ የዞንና የማንነት ጥያቄ ነው ያነሱት። ትክክል እነሱ የሚሉት ይህን ነው። ነገር ግን ይሄ ትክክል አይሆንም። መደራጀት ያለባችሁ አሁን በተደራጁ በሰገን ህዝቦች በሰገን አካባቢ ህዝቦች ዞን ውስጥ ነው እናንተ መካተል ያለባችሁ የሚል ውሳኔ ከደቡብ ብሄሮች ብሄረሰቦችና ህዝቦች ከብሄራዊ ክልላዊ መንግስት ውሳኔ ተሰጥቷቸዋል። ይህን ውሳኔ አልቀበልም ነው እንግዲህ እንግዲህ የኢትዮጵያ መንግስት ስድስት ሰው መገደሉን አምኗል። ከየት ነው? ከሰላማዊ ሰዎች ከጸጥታ አስከባሪዎች ስ የተገደላለ እንደዚህ ዝርዝር መግለጫ ሰጥተዋል። ለዚህዝርዝር መግለጫ ስትል ይሁን እና እንደ አባባላቸው ከሆነ ከህዝቡ በኩል የደረሰ ጉዳት ነው። በጣም እናመሰግናለን መለስካቸው አመሀ ከአዲስ አበባ ላደረስከን መረጃ። በሪዮ ኦሎምፒክስ የማራቶን ውድድሩን ሲፈጽም ሁለት እጆቹን አጣምሮ ከራስ በላይ ያሳየው ሯጭ ፈይሳ ሌሊሳ በዚህ ሳምንት በዋሽንግተን ዲሲ የፖሊሲና የህዝብ አስተያየት ክበቦች እየሮጠ ነው። የሌሊሳ ሩጫ በኢትዮጵያ የሚታዩ የሰብአዊ መብቶች ጥሰቶችና ግድያዎች እንዲቆሙ ከዩናይትድ ስቴትስ የኮንግረስ አባላትና ከዓለም አቀፍ የመገናኛ ብዙኃን ጋር ነው። በትላንትናው ዕለት ኮንግረሱ የአፍሪካ የውጭ ጉዳይ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ የሰብአዊ መብት ይዞታ ላይ ያሳለፉት አዲስ ረቂቅ ውሳኔ ይፋ ሲሆንም የምስክርነት ቃሉን ሰጥቷል። ሄኖክ ሰ ማስጌር ስግ ዝርዝሩን ይዟል። በኢትዮጵያ ምርጫ 97ን ተከትሎ በዩናይትድ ስቴትስ ኮንግረስ የቀረበውን ኤችአር 205 ረቂቅ ህግ አስታወሳችሁ? በትናንትናው ዕለት የኮንግረሱ የአፍሪካ ጉዳዮች ንዑስ ኮሚቴ ተመሳሳይ አዲስ ህግ ኤችአር 16ን አስተዋውቋል። እኛም ዘገባ አቅርበናል። concern we hope that it's mirrored down in the State department as well as in the White House uh, it is bipartisan like I said uh, but this is part of a እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ሕግ በሁለቱም ፓርቲዎች የተደገፈ ነው። ይህን እየተባባሰ የመጣ ችግር ለማስወገድ ነው ዓላማችን። በሰብአዊ ድርጅቶች አማካኝነት የምንለግሰው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያም በጥንቃቄ መመርመር ይኖርብናል። በኮንግረሱ የአፍሪካ ንዑስ ኮሚቴ ይህንን ህግ ያስተዋወቁት ኮንግረስማን ክሪስ ስሚት እንዳሉት ህጉ የዴሞክራቶችም የሪፐብሊካንም ድጋፍ ያለው ነው። ዴሞክራቱ የንዑስ ኮሚቴው ከፍተኛ አባል ኤልየት ኤንግል፣ የቴክሳሱ ዴሞክራት አልግሪን፣ ሪፐብሊካኑ ማይክ ኮፍመን እና ዴሞክራቱ ኬፍ ኤሊሰን የህጉ ተባባሪ አርቃቂዎች ናቸው። ለመሆኑ በረቂቁ የሰፈሩና የኮንግረሱ አባላትን ያሳሰቧቸው ጉዳዮች ምንድን ናቸው? ለምንስ አስፈለገ? ኮንግረስማን አልግሪን ያብራራሉ። በጉዳዩ ላይ ለሰጡት አመራር የኮሚቴውን ሊቀመንበር በድጋሚ ላመሰግን ወዳለሁ። ጉዳዩ ለኢትዮጵያውያን እጅግ አስፈላጊ መሆኑን አውቃለሁ። ቀና አመለካከት ላላቸው ሕዝቦች በሙሉም ያንኑ ያህል አስፈላጊ መሆኑንም እረዳለሁ። በመሆኑም ረቂቅ ሕጉ እንዲጸድቅ ሊቀመንበሩን በሁሉም መንገድ በመርዳት እሰራለሁ። በሪዮ ኦሊምፒክስ የብር ሜዳሊያ ያሸነፈው አትሌት ፈይሳ ሌሊሳ የኢትዮጵያ መንግስት ይፈጽማቸዋል ላላቸው ግድያዎች፣ ስርዓቶችና የመብት ጥሰቶች በምልክት በዓለም ዙሪያ ካስተጋባ በኋላ ከሳምንታት በኋላ በዋሽንግተን ዲሲ ሌላ አይነት ሩጫ ጀምሯል። የመብት ተቆርቋሪነት ግንዛቤ የመፍጠር ሩጫ በዋሽንግተን ዲሲ የፖለቲካ የፖሊሲና የሕዝብ አስተያየት ክበቦች እያከናወነ ነው። በትናንትናው ዕለት በዋሽንግተን ፖስት ጋዜጣ በኢትዮጵያ ውስጥ ጭቆናን መታገሌን እቀጥላለሁ በሚል ርዕስ በጥልቀት በኢትዮጵያ በኦሮሚያ፣ በአማራ በኦጋዴን በጋምቤላና በሌሎችም ስፍራዎች እየታየ ያለውን ግድያ፣ እስራትና የመብት ረገጣ ለዓለም ለማረጋገጥ ፍላጎት በጽሑፉ አስፍሯል። በዚህ ሁለት የዩናይትድ ስቴትስ ኮንግረስ የኢትዮጵያ የሰብአዊ መብት ይዞታን አስመልክቶ ባሳለፈበት ወቅትም ንግግር አቅርቦ ነበር። አንድ ያማ ኢትዮጵያ ኬሳ ጅሩ ባዬ ረኪሳፊ ገረፉንዱራት ያቺሳ ኬሰቲ ዴማ ጅራ በኢትዮጵያ ሁኔታዎች በጣም አስከፊ የሆኑ ነው። ይህ ደግሞ በጣም አሳሳቢ ነው። የኢትዮጵያ መንግስት በርካታ ሰዎችን አስሯል። ሰዎች ከሀገር እንዲወጡ ያስገድዳል። ሰዎች ከራሳቸው መኖሪያ ቄ የተፈናቀሉ ችግሮችን እንዲጋፈጡም ያደርጋሉ። ይህን የሚያደርጉት ደግሞ ስልጣኑን የጨበጡት አነስተኛ ቁጥር ያላቸው የአንድ ብሔር አባላት ናቸው። ኢትዮጵያ ከዩናይትድ ስቴትስ ከፍተኛ የሆነ የልማት እና የመሠረታዊ አቅርቦች አቅርቦት እርዳታዎችን ታገኛለች። በጸረ ሽብር ትግልም የዩናይትድ ስቴትስ ቁርጥ አጋር ናት። በኮንግረስም ሆነ በኦባማ አስተዳደር የሰብአዊ መብት ይዞታና የዴሞክራሲ ግንባታ ዙሪያ የሰላሂ ስም ሲሰነዘርበት ቆይቷል። በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ አዲስ የወጣው የኮንግረስ ረቂቅ ህግ የኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ ያላቸውን እርምጃዎች ያወግዛል። የኢትዮጵያ መንግስትም ሁኔታውን በገለልተኛ አጣሪ ቡድን የተሟላና ግልጽ ምርመራ እንዲያደርግበት ያሳስባል። በዚህ ምርመራ ያልተመጠነ ኃይል የተጠቀሙ የጸጥታ ኃይሎች ተጠያቂ እንዲሆኑ ይመክራል። በፍርድ ቤት በእስር ቤት የሚገኙ ጋዜጠኞችና የፖለቲካ መሪዎችም እንዲፈቱ፣ የመናገርና የመሰብሰብ መብቶች እንዲከበሩ ከዜጎች ጋር ግልጽ ውይይት እንዲጀመርና የማህበረሰብ ተቋማት ላይ የተላለፈው የሲቪል ማህበራት ህግ እንዲሰረዝ ይጠይቃል። የኢትዮጵያ የውጭ ጉዳይ መስሪያ ቤት በረቂቅ ህጉ ዙሪያ ያለውን ምላሽ በነገው ዕለት ባለሥልጣናቱ እንደሚያብራሩልን ቃል ገብተዋል። በነገው ዝግጅት ተከታተሉ። ሽንገቢና ቪኦኤ ኩኬ ሰብራዴ ሄኖክ ፈንቴ ደ መስታወቅ አረጋው We can tell them, them, them, them, Johnny, Nagabi, We've and mess with a gal, <laughs> የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ከጳጉሜ አንድ እስከ አራት ባካሄደው የማዕከላዊ ኮሚቴ ስብሰባ የወቅታዊ ችግሮችን መንስኤዎችንና ምክንያቶችን መገምገሙንና የመፍትሄ አቅጣጫዎችን ማስቀመጡን አስታውቋል። ይህንኑ መነሻ በማድረግ የድርጅቱ የማዕከላዊ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከሆኑት አቶ ንጉሱ ጥላሁን ጋር የተደረገው ቃለ ምልልስ ክፍል አንድ በትናንትናው ዕለት አስደምጣናችሁ ነበር። ክፍል ሁለት አሁን ይቀጥላል። እስክንድር ፍሬውን ያነጋገራቸው አቶ ንጉሱ በኢህአዴግ ምክር ቤት በጠቅላላ ተደርገው በአገር ደረጃ የታዩ ጉዳዮች በየክልሉ በዝርዝር እንደሚታዩ ጠቅሰውልኛል። ቀደም ብለው የኢህአዴግ ምክር ቤት ከጠቀሳቸው ነጥቦች አንዱ በዚህ ዓመት አሁን በያዝነው የ2009 ዓመተ ምህረት መጀመሪያ ላይ የሚተገበሩ ወይም የሚጠበቁ የለውጥ ፕሮግራሞች እንዳሉ የሚገልጽ ነው። ይህ ደግሞ ሹምሽሮችንም ሊጨምር እንደሚችል የሚገልጹ ወገኖች አሉ። ከዚህ አንጻር በዚህ በ2009 ዓ.ም መጀመሪያ ላይ በአማራ ክልል የሚጠበቁ የኃላፊነት ሽግሽጎች ወይም ሹምሽሮች ይኖራሉ። እነዚህ በብአዴን ማዕከላዊ ኮሚቴ ስብሰባ ታይተዋል። አቶ ንጉሱ እንግዲህ የብአዴን ማዕከላዊ ኮሚቴ በዝርዝር ሁኔታዎችን ገምግሟል። ይህንን ግምገማ አሁን ቅድም እንደገለጽኩት በየደረጃው በክልል በሁሉም ዞኖች እና ወረዳዎች ዝርዝር ግምገማ ይደረጋል። ይህን ዝርዝር ግምገማ መሰረት አድርጎ አመራሩ አንደኛ ፖለቲካዊ ብቃትን፣ ህዝባዊ ወገንተኝነትን አቅምን መሰረት አድርጎ ስምሪት ይሰጠዋል። ከዚህ ግምገማ መልስ የግምገማው ውጤት ይዞት የሚመጣው ነው የሚሆነው። በአጠቃላይ ግን የህዝብ ጥያቄ የህዝብ የልማት የሰላምና የዲሞክራሲ ጥያቄ በመመለስ አኳያ አመራሩ ያለበት ቁመና ተገምግሞ ታይቶ በአስፈላጊ በሆነበት ሁኔታ ሁሉ ምላሽ የሚሰጠው ነው የሚሆነው። የእያንዳንዱን ግምገማ ውጤት በክልሉም የሚፈጸሙትን ነገሮች በጊዜያቸው አሁን ስራ በመገምገም እንቅስቃሴ በመገምገም ሰላማዊ ሁኔታን በማረጋገጥ ላይ ነው ያለው። የክልሉ መንግስት ይሄንን በየደረጃው ውይይት እያደረገ ነው፣ ግምገማ እያደረገ ነው። ይሄ ወደ ታች ሲወርድ መሬት በነካበት አግባብ የይዞት የሚመጣ ውጤት ይኖራል። በሂደቱ ትክክል የህዝብን ጥያቄ በመመለስ አለመመለስ በፖለቲካ ብቃት፣ በአመራር ብቃት፣ በሚዛን እንደየነገሩ አግባብና አግባብና እንደ ሁኔታው እንደየግምገማው መነሻ ውሳኔዎች ይሰጣሉ ማለት ነው። ነገር ግን አሁን ደርሶ በዚህ ቦታ ላይ ከዚህ ወደዚህ ሽግግር ሽግሽግ ይደረጋል ብሎ መናገር አይቻልም በአሁን ባለንበት ሁኔታ ምክንያቱም መነሻው የኢህአዴግን አቅጣጫ አስቀምጦ ኢህአዴግ በአጠቃላይ የአመራር ሽግሽግ በምን ደረጃ ይፈጸማል ብሎ አስቀምጧል። በአዴንም ይሄንን አስቀምጧል፣ አስፈላጊ ሆኖ ሲገኝ ሽግሽግ ይደረጋል። የክልሉ መንግስት አሁን ይሄንን ተቀብሎ ግምገማ እያደረገ ነው። ግምገማው ሽግሽግ አስፈላጊ ሆኖ ሲያገኘው ከቦታ ቦታ፣ ከኃላፊነት ማንሳት፣ ዝቅ ማድረግ፣ ከፍ ማድረግ አስፈላጊ ሆኖ ሲያገኘው የሚታይና የሚፈጸም ይሆናል ማለት ነው። የመጨረሻ ጥያቄ አድርገዋሉ፣ አቶ ንጉሱ። በተለያዩ ማህበራዊ ድረገጾች ተጠቅሶ የሚያቅ ነጥብ ላንሳና ከዚሁ ከሽግሽግ አንጻር የክልሉን ፕሬዚዳንት አቶ ገዱ አንዳርጋቸውን ጨምሮ ከፍተኛ አመራሮቹን በተመለከተ የአመራር ሽግሽግ በሚኖርበት ሁኔታ ላይ ምክር ቤቱ ተነጋግሯል? አልተነጋገረም። ግለሰብ ጠቅሶ አልተነጋገረም። ሽግሽጉ ግለሰብን ማዕከል ያደረገ ሳይሆን ስርዓትን ማዕከል ያደረገ ነው። ግለሰብ ጠቅሶ ከላይ ወደዚህ፣ ከላይ ወደዛ የሚል ነገር የሚመጣው ከግምገማ በኋላ ነው ማለት ነው። አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይም ቃል አቀባይ፣ እንደዚሁም የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን የማዕከላዊ ኮሚቴ አባል፣ በጣም ነው የማመሰግነው ስለ ጊዜዎት። አመሰግናለሁ። sorareng gabina vi8 sheringa gabina. la shangul la shangul la shangul dekapina dekapina la shangul መላኩ በላይ የባህል ተጫዋች ነው። እንግዳችን የጋቢና እንግዳችን ከሌሎች የኢትዮጵያ የባህል ተወዛዋዦች በተለየ የራሱን የፈጠራ እንቅስቃሴን አክሎ በመጫወቱ ነው የሚታወቀው። በተለይም ከኢትዮጵያ የሙዚቃ ምቶች በተጨማሪ በጃዝ ሙዚቃ ስልት ከሙዚቃ መሳሪያ ጋር እንዲያው ስቴጅ ላይ እንደመጣለት ኢምፕሮቫይዝ እያደረገ የፈጠራ እንቅስቃሴው በሀገር ውስጥም በውጭ ሀገርም ተደናቂ አድርጎታል። በዘመን መለወጫ ዋዜማ በዋሽንግተን ዲሲ በጉዲፈቻ በዩናይትድ ስቴትስ ለሚኖሩ ኢትዮጵያውያን ህጻናትና አዳጊ ወጣቶች ባህላቸውንና ታሪካቸውን ለማስተዋወቅ በተደረገው ዝግጅት ከባልደረቦቹ ጋር በመሆን ስራውን አቅርቧል። ከመስታወት ጋር አጭር ቆይታ አድርጓል። መላኩ በላይ ውዝዋዜን መቼ ጀመርክ? ተብሎ ሲጠየቅ እናቴ ሆድ ውስጥ በማለት ነው በቀልድ አዋዝቶ ምን ያህል ከሙያው ጋር ነፍሱ እንደተሳሰረ የሚገልጸው። እናቴ ሆድ ውስጥ ነው የጀመርኩትኝ ከተወለድኩም በኋላ የቀኑ ህይወት ላይ ሙዚቃ፣ ጭፈራ አለ። በአደባባይ ላይ የሚጨፈሩ ስራዎች ላይ፣ መንደር ውስጥ፣ ሰፈር ውስጥ በሚደረጉ ዝግጅቶች ላይ በዛ በዛ ነው ከህዝቡ ነው የተማርኩትኝ እና በዛ አይነት መንገድ ነው የተገራሁት። ከዛ የራሴን መንገድ ይዤ ውጣ ውረድ የበዛበት የህይወት ጉዞው በተለያዩ የማህበረሰብ የመገናኛ ብዙኃን ላይ ደጋግሞ ተናግሮታል። ከቤተሰብ ጋር በተፈጠረው ያለ መግባባት ችግር በአንድ ወቅት ህይወቱ በጎዳና ላይ ነበር። በጣም በችግር ውስጥ ያሉ ብዙ ፈተና ያለባቸው ተስፋ የሚቆርጡ ልጆች አሉና ተስፋ እንዳይቆርጡ እና እንደዚህም ሆኖ ደግሞ እንደዚህ ትልቅ ቦታ መድረስ ይቻላል የሚል ህልም ለማሳየት ያው የህይወት ተሞክሮዬን ተናግሬያለሁ። ውጭ በረንዳ ላይ አድሬያለሁ። ያለ እናት ያለ አባት አድጌያለሁ እና ብዙ መከራዎችን ውጣ ውረዶችን አይቻለሁ። አሁንም ቢሆን ያው ትግሌን አላቋረጥኩም። ለብዙ ሰዎች የስራ እድል በመክፈት ሀገርን በማስተዋወቅ ባህሉን የምችለውን ነገር የራሴን ኮንትሪቢዩት እያደረግኩኝ ከሀገርም አልፎ በመለዋለን እንግዲህ በተለያየ ቦታ ላይ እዚህ ጋር ደርሻለሁ። ውዝዋዜን የጀመርከው ፈንድቃ በተባለ የምሽት መዝናኛ ቤት ነው ያለ ክፍያ። አሁን የፈንድቃ ምሽት ቤት ባለቤት ሆነሃል። ፈንድቃ የቆየ ነው። ከኔ በፊት የነበረ ነው። ከሀያ አምስት አመት በላይ እንግዲህ አንድ ፍቅሬ የምትባል ሰውነች የጀመረችው። እንደ ቡና ምናምን ጀመረች ና መጠጥ አርጋ ከዛ በኋላ አዝማሪ ጠርታ አስጀመረችው በት ካሳንችስ ጋር እና እንደዛ እያለ ሲሰራ ብዙ እንግዲህ እነ ቡርትካ ንርጎዮች፣ ሌሎችም እነ አዳነ ተካ ቤተሰቦች፣ እነ ቦለሎች ሁሉ እዛ ቤት ነው እየሰሩ ለብቻቸው የከፈቱት እየወጡ ከዛ በኋላ። መሰረት ደግሞ እዛ ፍቅሬ ጋር የጀመረችው ሴትዮ ጋር ተቀጥራ ትሰራ ነበረ። መልቀቋን ስትሰማ እሷ ተከራየችው አንድ ስምንት አመት ሰራች። በዛ ሰአቱላ አብሬ ነበርኩ እዛ ከዛ ደግሞ እሷ ለቃ ስትወጣ ሰውዬው እንግዲህ ቤቱን ሲያከራዩ እድሉን አደራ ብያቸው ነበር። ለማንኛውም እስኪ ሊየው ብለው የአንድ አመት ከፍዬ ገባው። በዛ አይነት ሁኔታ ነው እንግዲህ እኔ አስራ ሁለት አመት ያህል ሽልማት ነው የሰራሁት ደሞዝ የለም። እኔ ብቻ ሳልሆን ሁሉም አዝማሬ ደሞዝ የለውም። ለመጀመሪያ ጊዜ ግን ሲይዘው እኔ ደሞዝ ጀመርኩኝ አሁን ወደ ሰላሳ ሰራተኛ ውስጥ አለ። ከዛ እንደዛ እያደረግኩኝ ኢትዮ ከለር የሚለውን ባንድ አቋቋምኩ ጃዝ ጀመርኩበት ከመላው ኢትዮጵያ አካባቢዎች የማገኛቸውን እየጋበዝኩኝ ልምድ እንዲለዋወጡበትና ሁሉም ስሜቱን የሚገልጽበት ቦታ አደረኩት። እንዲሁም ከመላው ዓለም የሚመጡ አርቲስቶች ጃዝ ይጫወቱበታል። ከዛ ደግሞ ሸክላ እየሰበሰብኩኝ ሸክላ ማለት ይሄ ሪል ቱሪል የሚሉ ከየቦታው የተጣሉትን ሰብስቤ እሱን ቫሊዩ እንዲታወቅ እሱን ማጫወት ጀመርኩኝ። እንዲህ እንዲህ እያልኩኝ ካሳንችስ አካባቢ እንግዲህ ወደ አስራ ሰባት አዝማሪ ቤቶች ነበሩ። አሁን ሁሉም ፈርሰው ፈንድቃ ብቻ ነው ያለው። ከሌሎች የባህል ተወዛዋዦች የተለየ ከተለያዩ የሙዚቃ ስልትና ምቶች ጋር በማቀናበር ነው በመድረክ ላይ የምታቀርበው። ስለ ውዝዋዜ ፈጠራዎች እስቲ ግለጽልኝ። ብዙ አለ። አንድ መርካቶ ዝም ብሎ በቀጥቀጣ የሰራውበት አለ። ጃዝ ደግሞ ከጃዝ ጋር ዋናው መለያዬ እሱ ነው። ኢትዮጵያውን እስክስታ ከሮክ ባንድ ጋም ከጃዝ ጋም ከፍላሚንኮ ጋም ሁሉም አይነት ሙዚቃ ጋር አብሮ ማዋሃድ እንትኑ ነው የእኔ የተሰጠው። የኢትዮጵያ ባህል ህይወት አለው፣ ሁሌ ይጨመርበታል፣ ህዝቡ ሁሌ ኮንትሪቢዩት ያደርጋል። በዛ ላይ ደግሞ ይገርማቸዋል፣ ምክንያቱም ያ እስክስታ እኔ ማንነቴ ሳይቀየር ከዛ ከጃዝ ጋር ከዛ ከሮኩ ጋር ወይም ከሁሉም ኮንቴምፖራሪ ከሚሉት ጋር አብሮ ሲጓዝ ሲያዩት እንዲህ ይላሉ እና ይገረማሉ። ለእኔ ያ በተፈጥሮ ነው። ምክንያቱም ጥምቀት ላይ ነው ኢምፕሮቫይዚንግ የተማርኩት። መርካቶ የተሰኘው የውዝዋዜ ቅንብር ፈጠራ የተመልካችን አይን ስቦ ነበር። መርካቶ ያው ምናለሽ ተራ የሚባል አለ። ያው ምንም ፈልገሽ የማታጭበት ቦታ ማለት ነው። በብዛት እኔ አሁን የሰራሁበት ቦታ ላይ የበርሜል ዘይት አለ። ዘይቱ ወይ ቤንዝል ከተሸጠ በኋላ ባዶን በርሜል ቆራርጠው ሳፋ፣ ብረምጣድ፣ ከሰል ማንደጃ ምናም ይሰሩበታል እና ያን በሚቆራርጡ ሰዓት የሚወጣው ድምፅ በቃ በጣም ከባድ ድምፅ ነው ሲቀጠቅጡት። እና ብዙዎቹ ጆሮቸውን ደፍነው ነው በዛ ጋር የሚያልፉትም የሚሰሩትም እኔ በዛ ጋር በማልፍ ሰዓት ግን በጣም ነው የሸነጠኝ ና የምፈልገውን ነገር ነው ያገኘትኝ። እና እዛ ጋ የዛሬ አምስት ዓመት ነው የሰራውት እሱን ና እሳቢው ምንድን ነው? አንደኛ ሙዚቃ ጫካ ውስጥም ስራ ውስጥም ውሃ ውስጥም የትም ቦታ አለ። ሁለተኛ ነገር ደግሞ ባህሉም ፈጠራውም ከዛ ሆኖ እንደዚህ ማሳየቱ ደስ የሚል አንድ እርምጃ ያሳያል የሚል ከሁለቱም ጎን ካለው እይታ አንጻር ነው ሞከራ ያደረግኩትኝ። በጉዲፈቻ ወደ አሜሪካ የመጡ ኢትዮጵያውያንን ከባህላቸውና ታሪካቸው ጋር ለማቀራረብ በተያያዘ ፕሮግራም ላይ በአዲስ አመት ዋዜማ ከባልደረቦችህ ጋር በመሆን ዝግጅታችሁን አቅርባችሁ ነበር። ውስጣቸው የልብ ምታቸው ላይ ያለውን የልብ ትርታ ትንሽ ቀምሻ ከዋናው ቦታ የዘመትን ማካፈል ማካፈል ብቻ አይደለም፣ እኛ ከነሱ ደግሞ የምንወስደው ብዙ ፍቅር አለ። በጣም ፍቅር ናቸው ልጆች እና ይህን እድል ስላገኘን ደስ ብሎናል። ምክንያቱም ብዙ እንደዚህ አይነት የቻሪቲ ስራዎች እንሰራለን። ሀገር ውስጥም እኛ ያገለጠ ተጠቃሚዎች እኛ ከነሱ ከእነሱ ጋር በምናሳልፍ ሰዓት ስለዚህ በጣም ደስተኛ ነን። እስፔሻሊ በአውድ አመት ኢቭ ላይ ከእነሱ ጋር ይሄን ትዝታ ጥለን ማለፋችን ለእኛም ትልቅ ትዝታ ይሰጡናል። ለእነሱም ያው ተመራርቀን እንለያያለን ማለት ነው። መናገር የምፈልገው በቃ ለሀገራችን መልካም ሰላም የሰላም ዘመን እንዲሆንልን ኢትዮጵያ ሚስጥር የሆነች ሀገር ነች እና በቃ ትዕግስት ሰጥቶን ሰላም ሰጥቶን ልቦና ለሚሰጠውም ልቦና ሰጥቶት ሰላም እንዲሰፍንልን ምኞቴ ነው። ወዳችኋለሁ። አመሰግናለሁ። በጣም ነው አመሰግነው መላኩ። መልካም የስራ ዘመን ይሆንልን። እናመሰግናለን። መልካም የስራ ዘመን ለእናንተም። ለጋቢና አድማጮቻችን፣ መስታወት እናመሰግናለን፣ ለዘገባ እናመሰግናለን። አሁን መላኩ ጎበዝ ሙዚቀኛ ነው። በነገራችን ላይ ሙዚቀኛ ስልህ የውዝዋዜ ሙዚቀኛ፣ ብዙ ፈጠራዎች አሉት። እንግዲህ በተወሰነ ደቂቃ ይሄንን እንግዳ አድርገን አቅርበነዋል። ወደፊት ተጨማሪ የሰራቸውን ስራዎች ይዘን እንመለሳለን። አስተያየቶቻችሁን አት ቪኦያ ማሪክ ላይ እንደዚሁም በትዊተር ሀሽታግ ጋቢና ቪኦይን በመጠቀም አድርሶ በሰላም በጤና እንግዲህ ያገናኘን ስናስተናግዳችሁ ያምሽንን የመስታወት አድራጋውና ኖክ ሰማ ግዜርነን በነገራችሁ ላይ የምንሰናበታችሁ ሙዚቃ የቱፓክን ዜማ ነው። ከሞተ ሀያ አመት ሆኖታል። በዚህ ሙዚቃ እንሰናበታችሁ። Come on, come on. I see no changes. Wake up in the morning and I ask myself, life worth living, should I blast myself? I'm tired of being poor and even worse, I'm black. My stomach hurts, so I'm looking for a purse to snatch. Cops give a damn about a negro. Pull a trigger, kill a... he's a hero. Get it a... to the kids, to the hell, kids. One less hungry mouth on the welfare. First ship him, don't let him deal with brothers. Give him guns, step back, watch him kill each other. It's time to fight back, that's what Huey said. Two shots in the dark, now Huey's dead. I got love for my brothers, but we can never go nowhere unless we share with each other. We gotta start making changes, learn to see that are two distant strangers, and that's how I supposed to be. I can the never take the brother if he's close to me. Uh, I let it go back to when we played as kids.